ላለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን የተናገሩት አዲስ የተሾሙትን ተተኪያቸውን እንዲሁም የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይን ባስተዋወቁበት ስነ ስርዓት ላይ ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ቢለኔ ስዩም የጽህፈት ቤቱ ቃል አቀባይ ሆነው ነው የተሾሙት። ስነ ስርዓቱን እስክንድር ፍሬው ተከታትሏል። ከጠቅላይ ሚኒስትሩ ጽህፈት ቤት ከተግባሮቻቸው ጀርባ በስም በአካል የሚታወቁት በቅርበት የሚጠቀሱት ሰው ለአዲስ ኃላፊነት አሮጌውን ቦታ ለቀዋል። በዶክተር አብይ አህመድ የሥልጣን ዘመን የመጀመሪያው የጠቅላይ ሚኒስትር ጽፈት ቤት ኃላፊ ፍጹም አረጋ ዛሬ በይፋ ወደ ሌላ ኃላፊነት ተዘውረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር በመሆንም ተሹመዋል። ሰባቱን የለውጥ ወራት የፈጠኑትን የተግባር ጊዜያት መዳሰስ ደግሞ በነባሩ ኃላፊነት ለጋዜጠኞች ያደረጉት የመጨረሻ ንግግር ትኩረት ነበር። ባለፉት ሰባት ወራት የተካሄዱትን ዋና ዋና ነገሮች ማንሳት በተለይ ደግሞ ለመገናኛ ብዙኃን አካላት ተገቢ ይመስለኝ ከኔ የበለጠም ስትከታተሉ ስትዘግቡም አስተያየት ስትሰጡም ስተችውም ስለነበር የምታውቋቸው ጉዳዮች ናቸው። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በዓለምም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ ያላቸው ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ ሰባት ስምንት ወር ያሰበ ሰው አለ ብዬ አልገምትም። በአካባቢው ዙሪያ ያሉ ሀገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ከግብጽ ጋር ከመካከለኛው ምስራቅ አገራችንም ውስጥ እዚህም እዛም የሚታዩ ጊዜያዊ የሚመስሉ ችግሮች የሚታዩ መሰረታዊ የሆኑ ተግባቦቶችን የፈጠረ በመደመር ጽንሰ ሀሳብ ኢትዮጵያዊነት ጎልቶ እንዲወጣ ያደረገበት ስለሆነም እነዚህን እለት ተእለት በመረጃ ስንመግብም ስንቀበልም ስንማርም ስንካፈልም የነበረበት ሁኔታ ስላለ ይህንን የበለጠ አስቀጥሎ መሄድ ወሳኝ ነው ብለን አምነናል። አቶ ፍጹም በዚህ ንግግራቸው ተተኪያቸውንም አስታውቀዋል። በዚህም መሰረት በኦሮሚያ ክልል የተለያዩ ኃላፊነቶች ያገለገሉት የገዢው ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ሽመልስ አብዲሳ በሚኒስትር ማዕረግ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው ተሹመዋል። አቶ ሽመልስ በሰጡት ማብራሪያ የጠቅላይ ሚኒስትሩ ጽህፈት ቤት ለመረጃ ክፍት እንደሚሆን ተናግረዋል። የፕሬስ ሴክሬታሪ ትልቅ ኃላፊነት ወስዶ ከዚህ በፊት በመንግስት ኮሚኒኬሽን ጽህፈት ቤት ሲሰራ የነበረው ስራ እዚህ በማዕከል በማድረግ እለት ተዕለት ከሚዲያዎች ጋር ጥሩ ግንኙነት በመፍጠር ባለፈው ክቡር ጠቅላይ ሚኒስትሩ በገቡት ቃል መሰረት ምንም የሚደበቅ ነገር የማይኖርበት ሁሉም ነገር በግልጽነት መረጃዎች፣ ተገቢ የሆኑ መረጃዎች በጊዜያቸው እየተሰጡ የሚሄዱበት አግባብ ይፈጠራል። በዚህ ላይም አዲስ ስራ ከእናንተ ጋር ስራለን ብለን እናምናለን። ለዚህም ደግሞ አዲስ አደረጃጀት ተመስርቷል። አዲሱ አሰራር በቅርቡ በፓርላማ የጸደቀውን የአስፈጻሚ አካላት ስልጣንና አደረጃጀት የተመለከተ አዋጅ ተከትሎ የመጣ ነው። በዚህ አዋጅ መሰረት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ታጥፏል። በጽህፈት ቤቱ ይሰሩ የነበሩ ስራዎች የሚሰሩት ደግሞ በጠቅላይ ሚኒስትር ጽህፈት ቤት ስር በተቋቋመው የፕሬስ ሴክሬተሪ አማካኝነት ነው። እናም ዛሬ በጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተካሄደው ስነ ስርዓት የመጀመሪያዋ የፕሬስ ሴክሬተሪ ይፋ ተደርገዋል። የመጀመሪያዋ የፕሬስ ሴክሬተሪ ወይም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ናቸው። የመስሪያ ቤታቸውን ኃላፊነት ለጋዜጠኞች አብራርተዋል። በአጠቃላይ ከክልል መንግስታት እና ከሚኒስቴር መስሪያ ቤቶች ጋር በተቀናጀ መልኩ ወቅታዊ እና ተገቢ መረጃዎቹን ለህዝብ በማቅረብ ስራ ላይ ኃላፊነት ተሰጥቶታል። በተለይ ደግሞ አንደኛ በኢፌዴሪ መንግስት ውሳኔዎች፣ አቋሞች ዙሪያ ወቅታዊ፣ ግልጽ እና ትክክለኛ መረጃ መሰብሰብና ማሰራጨት ለህዝብም ለሚዲያ ተወካዮችም ሁለተኛ በመንግስት አሰራር ላይ የሚነሱ የህዝብ ምላሾችን፣ አስተያየቶችንና ግብረ መልሶችን ማቀናጀት፣ መተንተንና ማሳደግ ወደ ላይ ወደ በላይ አካል ማለት ነው። ሶስተኛው ደግሞ ለተሻለ ግልጽ ዘገባ በጠቅላይ ሚኒስቴር ጽህፈት ቤትና በመገናኛ ብዙኃን መካከል ያለውን ግንኙነት ለማጠናከር ነው። እነዚህ ናቸው እንግዲህ ዋና ዋና ስርዓቶቹ ማለት ነው። የፕሬስ ሴክሬታሪያቱ ሌሎች ዝርዝር ጉዳዮችን መስሪያ ቤታቸው በሂደት እንደሚያሳውቅም ቢለኔ ስዩም አመልክተዋል። በዛሬው የትውውቅ ስነ ስርዓት ላይ በርከት ያሉ የመገናኛ ብዙኃን ባለሙያዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።